የፓሪሱ የአውሮፓና የቻይና ትብብር መድረክ ላይ ከተነሱት ጉዳዮች ውስጥም ከዚህ ቀደም ቻይና አፍሪካ ውስጥ የዘረጋችው መጠነ ሰፊ የኢንቨስትመንት በአውሮፓውያኑ አሉታዊ ትችት ሲቀርብበት የነበረው፣ በመድረኩ ግን ለአፍሪካ ቅርብ ከሆነችው አውሮፓ ይልቅ ቻይና በአፍሪካ ልማት ላይ እያደረገች ያለችው ሚና ሊያስመሰግናት ይገባል ሲሉ የጀርመኗ መራሒተ መንግሥት አንጌላ ሜርክል ተናግረዋል። በሶስተኛ ሀገራት በትብብር ለመስራት የሚቻልበትን ነገር የጋራ ፍላጎት እንዳለንም ተነጋግረንበታል። በአፍሪካ የልማት አጀንዳ ላይም የጋራ የሆነ ፍላጎት አለን። አፍሪካ የአውሮፓ ጎረቤት የሆነች አህጉር ናት። አፍሪካም ለአውሮፓ እንዲሁ። ቻይና እንዴት ህዝቦችን ከድህነት ማውጣት እንደሚቻል አሳይታናለች። ከዛ መማር አለብን። በተመሳሳይም ረጅም ዘመናት ያስቆጠረውን የአፍሪካና የአውሮፓ ትብብር ልንማርበትም ይገባል። ያም ምናልባት ተመሳሳይ መረት ተግባራዊ የምናደርግ ከሆነ ዘመናዊ የህብረት ትብብራችንን ልናጠናክር እንችላለን። የአውሮፓ ህብረት ከቻይና ጋር በኢኮኖሚና በንግድ ትብብራቸውን ለማድረግና ከዚህ ቀደም የነበረውን የኢንቨስትመንት ተደራሽነት በማሻሻል በጋራ እንደሚሰሩ በገለጹበት የፓሪሱ መድረክ ላይ ቻይና እስያንና አፍሪካን አካሎ ብሎም አሁን ወደ አውሮፓ በንግድና በመገናኛ መስመር ዝርጋታ ትብብር ከአውሮፓውያኑ ጋር ለመስራት እንዳቀደች ሁሉ አውሮፓውያንም በቻይና ገበያ ውስጥ ገብተው እንዲሰሩ በሯን መክፈት ይኖርባታል ሲሉ የፈረንሳዩ ፕሬዝደንት ኢማኑዌል ማክሮም ሆኑ የጀርመኗ መራይተ መንግስት አንጌላ ሜርክል በንግግራቸው ላይ ለቻይናው ፕሬዝደንት ጠቆም አድርገው አልፈዋል። ሚዛኑን የጠበቀና ዘመናዊ የንግድ ልውውጥ ማድረግ ተገቢነቱን በመድረኩ ላይ ይወሳ እንጂ ባለፉት ሶስት ቀናት በፈረንሳይ ጉብኝት በማድረግ ላይ የነበሩት የቻይናው ፕሬዚደንት ከፈረንሳዩ ፕሬዝደንት ኢማኑኤል ማክሮ ጋር በሁለቱ ሀገራት የንግድና የጋራ ጉዳዮች ላይ የመከሩና ስምምነት ላይም የደረሱ ሲሆን በዚህም በርካታ ቁጥር ያላቸው የፈረንሳይና የቻይና ኩባንያዎች በጋራ ለመስራት የትብብር ስምምነታቸውን አኑረዋል። ይሁን እንጂ ይህ የቻ ቻይና መጠነ ሰፊ የአውሮፓ ገበያ ለመግባት የምታደርገው ጥረት ሚዛኑን የጠበቀ አለመሆኑን ፈረንሳዊው የሶሾ ኢኮኖሚስት ባለሙያ ቴሪ ፒሮ ለዲ ደብልዩ እንዲ ሲሉ ገልጸዋል። ኢኮኖሚያዊም ሆነ ፖለቲካዊ ምንም አይነት ምክንያት የለም። ዛሬ የንግድ ልውውጥን በተመለከተ እኛ እኩል የሆነ የንግድ ልውውጥ ሊኖረን ይገባል። ኢኮኖሚውን መቆጣጠር ያስፈልገናል። እኛ ለቻይና ሶስት መቶ የሚሆኑ የኤርባስ አውሮፕላኖችን ሽጠናል። እኛ ግን ለእነሱ መሸጥ የነበረብን አምስት መቶ የሚሆኑትን ነበር። ሚዛናዊ የሆነ ንግድ ያስፈልጋል። ልክ እኛ ከእነሱ እንደምንገዛ ሁሉ እነሱም ከኛ መግዛት አለባቸው። ምክንያቱም የንግድ ኢኮኖሚው ከቻይና ጋር መቆጣጠር የማንችልበት ምንም ምክንያት የለም። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነነኝ ከፈረንሳይ ፓሪስ